so ባለፈው አመት በጦርነት በግጭት፣ በደረሱባቸው የሰብአዊ መብት ጥሰቶች ተገፍተው ቀያቸውን ጥለው ለመሰደድ የተገደዱ ተፈናቃዮች ቁጥር 82.4 ሚሊዮን መድረሱን የተባበሩት መንግስታት የስደተኞች ድርጅት ዩኤንኤችሲያር አስታወቀ። ይህም አሃዝ ከዚህ አንድ አመት በፊት እንደ አውሮፓውያን የቀን አቆጣጠር በ2019 ዓመተ ምህረት ከተመዘገበው ጋር ሲነጻጸር በ4 በመቶ የሚበልጥ መሆኑን ዘገባው ጨምሮ አመልክቷል። ድርጅቱ የስደተኞች የሀገራችን አሃዝ እና የፍልሰት ገጽታ የሚያሳየውን ዓመታዊ ሪፖርት በዛሬው ዕለት ይፋ አድርጎታል። ሊሳ ሽላይን ከጄኔቫ ለአሜሪካ ድምጽ ያጠናቀረችውን ዘገባ ዝርዝር አሉላ ከበደ እንደሚከተለው ያቀርበዋል። ቀያቸውን ጥለው ለመሰደድ የሚገደዱ ሰዎች ቁጥር ከአመት ወደ አመት እየጨመረ ሲመጣ የአሁኑ በተከታታይ ለዘጠነኛ ዓመት መሆኑ ነው። ሌላው ቀርቶ ዓለምን ያዳረሰው የኮሮና ቫይረስ ወረርሽኝ አሊያም በዚሁ ሳቢያ ተጥሎ የነበረው የእንቅስቃሴ ገደብ ገደብና የድንበሮች መዘጋት እንኳን ሰዎች ጦርነትና የጭካኔ አድራጎቶችን በመሸሽ ሕይወታቸውን ለማትረፍ ከሚያደርጉት ስደት አላስቆማቸውም። ቁጥሩ ከ82 ሚሊዮን በላይ የሚደርስ ሰው መኖሪያውን ጥሎ ለመሰደድ ሲገደድ፣ ከዚህም ውስጥ 26.4 ሚሊዮኑ ከሌላ ፍለጋ ዓለም አቀፍ ድንበሮችን ለመሻገር ግድ የሆነበት ነው። ከቀረውም ውስጥ አብዛኛው በግጭትና በሁከት ሳቢያ የሀገር ውስጥ ተፈናቃይነት ዕጣው የሆነ ነው። በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ ሲናገሩ በዓለም ዙሪያ ባለፉት አስር ዓመታት የአገር ውስጥ ተፈናቃዮች ቁጥር በእጥፍ አድጓል። ናው ኢን ኤክሰስ አሁን ከሰው ልጅ ቁጥር ከአንድ በመቶ በላይ የሚሆነው ከቀየው ለመፈናቀል ከተገደደበት ደረጃ ላይ ደርሰናል። በዚህም እጅግ ከሚያስደምሙኝ አህዞች ውስጥ አርባ በመቶ ሕፃናት የመሆናቸው እውነታ ነው። ሪፖርቱ አገር ጥለው ከኮበለሉ ስደተኞች ከሁለት ሶስተኛ በላይ የሚሆኑት ከሶሪያ፣ ከቬኔዙዌላ፣ ከአፍጋኒስታን፣ ከደቡብ ሱዳንና ከሚያንማር ከአምስት አገሮች የመጡ መሆናቸውን አመልክቷል። ቱርክ በተከታታይ ለሰባተኛ ዓመት በዓለም ግዙፍ ቁጥር ያለው ስደተኛ ተቀብላ በማስተናገድ ላይ ስትሆን፣ ኮሎምቢያ፣ ፓኪስታን፣ ኡጋንዳና ጀርመንም ከፍተኛ ቁጥር ያለው ስደተኛ በማስተናገድ ቱርክን ይከተላሉ። የታጠቁ ቡድኖች ባደረሷቸው ጥቃቶች፣ ድህነትና የአየር ንብረት መዛባት ባስከተሏቸው ችግሮችና ሌሎች ተጨማሪ ምክንያቶች ቁጥራቸው ሰባት መቶ ሺህ የሚደርስ ሰዎች የተፈናቀሉባትን ሰሜናዊ ሞዛምቢክን ጨምሮ አዲስ የተቀሰቀሱ ቀውሶች አያሌ ቁጥር ላላቸው ሌሎች የመፈናቀል ዕጣ ምክንያት መሆናቸውንም ኮሚሽነር ግራንዲ ተናግረዋል። ቡርኪና ፋሶን፣ ኒጀርን እና ማሊን ጨምሮ በማዕከላዊ ሳህል አገሮች የተቀሰቀሱ ህውከቶች ተጨማሪ 750ሺህ ሰዎች ቤታቸውን ለቀው እንዲሰደዱ ማድረጋቸውንም ገልጠዋል። and then of course, Ethiopia አሁን ሌላው ደግሞ በኢትዮጵያ ያለው ነው። በትግራይ ክልል ውስጥ የተቀሰቀሰው ቀውስ ያስከተለውና ቁጥሩ እስከ አንድ ሚሊዮን የሚደርሰው ተጨማሪ የአገር ውስጥ ተፈናቃይ እንዲሁም ድንበር ተሻግሮ ሱዳን የገባው ቁጥሩ ከአምሳ ሺህ እስከ ስልሳ ሺህ የሚደርስ ሕዝብ አለ። በያዝነው የአውሮፓውያኑ ሁለት ሺህ ሀያ አንድ ዓመተ ምረት ከቀየው የመፈናቀል እጣ የሚገጥመው ስብዛትና የሚያስከትለው ቀውስ የእስካሁኑ ዓለም አቀፍ ይዞታ ሲታይ ጥሩ አይመስልም ያሉት ከፍተኛ ኮሚሽነር ግራንዲ፣ በዚህ ዓመት መጀመሪያ ስድስት ወራት ውስጥ ወደ ሀገራቸው መመለስ የቻሉ ስደተኞች ቁጥር በጣም ዝቅተኛ መሆኑን አመልክተው ለተራዘመ ጊዜ የቀጠለው የስደተኞች ቀውስ መሻሻል እንዳልታየበትም አስረድተዋል። በተመሳሳይ ጊዜ ያሉ የስደተኞች ጉዳይ ባለሥልጣኑ በተመሳሳይ ጊዜ አዲስ የሚቀሰቀሱ ቀውሶች ለቀደመው ቀውስ መፍትሄ ሳናገኝ አዲስ ተፈናቃዮችንና ከለላ ፈላጊ ስደተኞችን በፍጥነት እያፈሩ ነው ብለዋል።